የወጣቶች ዓለም ሩት ድረስልኝ ደነቀ፣ ኢትዮጵያም ይሁን አሁን በምትኖርበት ጀርመን ሀገር ለተለያዩ የውጭ ድርጅቶች በሙያዋ በማገልገል ላይ ትገኛለች። የ33 ዓመቷ ወጣት ተወልዳ ያደገችው አዲስ አበባ ሲሆን ከአስር ዓመት ገደማ በፊት ከአዲስ አበባ ዩኒቨርሲቲ በፋርማሲስት ሙያ ተመርቃለች። የመጀመሪያ ስራ ፋይዘር የሚባል ትልቅ የፋርማስቲካል ኮምፓኒ በአሜሪካ ሄድ ኦፊስ ሆን አለ። ቀጥሎ ደግሞ ነስሌ የሚባል ሁለቱም አንድ አይነት ስራ ስለነበር ነው። የእናትና የሕፃናት ጤና ላይ የሚያተኩር ነው። ሜዲካል ሬፕሬዘንታቲቭ ነበርኩኝ እና ኒውትሪሽናል ሜልክ ላይ ነበር የሚሰራው። ስለዚህ ከዶክተሮቹ ጋራ ከነርሶቹ ጋር በቃ እነዚህ ጤና ባለሙያዎች ጋራ ትሬኒንግ እና እውቀት ነበር የምንሰጣጠው ማለት ነው። እኛም ፕሮፌሽናል የለም፣ ለሰው አንሸጥም። ከዚ በኋላ ደግሞ ሌላ ጋልፍ ፋርማሲካል የሚባል ካምፕኒ ሄድኩኝ ቢካ ፋርማሲስት ስለሆንኩ ፋርማሲካል ላይ መስራት ስለፈለኩ ማለት ነው። ሩት በዚሁ ቀጥላ በሰራችበት የገልፍ ፋርማቲካል ድርጅት የበለጠ ትኩረት ሰጥታ ተሰራ የነበረው ለስኳርና ኩላሊት በሽተኞች የመድኃኒት አቅርቦትና ጨረታ ላይ እንደነበር ገልጻልናለች። ብዙ ጊዜ ከኢትዮጵያ የመድኃኒት አቅርቦት ድርጅት ጋር ነው ጨረታውን የምንሰራው። ካሸነፍኩ በኋላ ደግሞ በደንብ ከሆስፒታሎቹ ጋራ እየተነጋገርን፣ ሐኪሞች ጋር እየተነጋገርን አቅርቦቱ አለቀ፣ አቀንሷል ወይ ጨምሯል ወይ ነው ሪጅ አላቸው ወይ ምናምን ነው ላይክ ሪፖርት ለማድረግ ማለት ነው። ለዛው ድርጅት ስራዬ ላይ ትጉህ እንድሰራ በጣም እንትን ያስፈልገዋል፣ ጥናት ያስፈልገዋል። ለምን እነዚህ ሰዎች ሁሌ የሚያስፈልጋቸው መድኃኒት ስለሆነ እዛ ላይ ሰርቼ ነበር። ሩት እንደምትለው ኢትዮጵያ ውስጥ ትልቁ ችግር በሽተኞቹ መድኃኒቱን የመግዛት አቅማቸው ትንሽ ስለሆነ እነሱ ሊከፍሉት በሚችሉት ወይም በተመጣጣኝ ዋጋ መጫረት መቻሉ ላይ ነበር። እንደዚያም ሆኖ ወጣቷ ብዙ ጨረታዎችን እንዳሸነፈች ነግራናለች። ሩት በአሁኑ ሰዓት ሜርክ በተባለ የሳይንስና ቴክኖሎጂ ኩባንያ ውስጥ እዚህ ጀርመን ሀገር እየሰራች ትገኛለች። በዚህም ኩባንያ ውስጥ የተለያዩ የስራ ድርሻዎች አሏት። ሜርክ ላይ የቴክኒካል ፕሮዳክት ማነጀር ሁኜ ላይፍ ሳይንስ የሚባል ላይፍ ሳይንስ ማለት አሁን የመድኃኒት መድኃኒትና መጨረሻ ላይ ነው የምናገኘው አይደለ? እኔ ደግሞ ኬሚካሎቹ መድኃኒት ከመሆኑ በፊት የሚያስፈልጉትን ኤክሲፒንትና ፎርሙሌሽን ወይ በታብሌት ነው በሲሮፕ ነው ወይ ምናምን የሚባለው ፓርት ላይ ነው የምሰራው። ቴክኒካል ፕሮደክት ማናጀር ነኝ። ዋጋ ትመና ላይ ቴክኒካል ኖሌጅ፣ አምሳሌ አንዱ ጣጪ እንዴት ነው ይህን ነገር ፕሬዘንት ማድርገው ለፋብሪካዎች ሲል እንረዳቸዋለን ማለት ነው። ከዛ ላይ ደግሞ እነዛ ፋብሪካዎች ደግሞ ቻለንጅ አለን ይሄ ነገር አልሰራልኝም መድኃኒት አለኝ መድኃኒቱ ግን ፎርሙሌት ማድረግ አቃተኝ ካሉ ከእኛ ጋር ይመጡና እንረዳቸዋለን ማለት ነው። ስለዚህ ሶስት ፓርት አለው። የጤና ባለሙያ እንደመሆንሽ አሁን በዓለማችን ላይ ብዙ ሰዎችን እያስጨነቀ ስላለው የኮሮና ወረርሽኝ በትኩረት እየተከታተልሽ ትገኛለሽ። ይህ ብቻ ሳይሆን ኢትዮጵያንም ለመርዳት ተነስተሻልና እስቲ በምን መልኩ ነው ለመርዳት በአሁኑ ሰዓት እየሰራሽ ያለሽው? ኢሲአርቲ የሚባል ግሩፕ አለ። ኢትዮጵያን ኮቪድ ሪስፖንስ ቲም ምንድነው? አራት አይቲ ፕሮፌሽናሎች መንግስት ጋራ ሂደው ሚኒስትሪ ኦፍ በምን እንርዳቸው ብለው ጠይቀው ሰርቬይላንስ ላይ እና አንዳንድ እንደዚህ የአይቲ እንትን ላይ ጥያቄ አቅርበው ነበር። ማለት ሚኒስትሳት ያን ገና አይ ዶንት ኖ ሁለት ወር በፊት። ከዚ በኋላ በትዊተር ጠየቁ፣ ማን ኢንቮልቭ ማድረግ ይፈልጋል ብለው። ከዚ በኋላ አሁን አንድ ሺህ አምስት መቶ ሀምሳ በላይ ሰው አለ እዛ ግሩፕ ውስጥ። ስላክ የሚባል አፕሊኬሽን ውስጥ ነው የምንሰባሰበው። ማለት ፕሮጀክቶች የምንቀባበለው እና ከአይቲ ወጥቶ በጣም ብዙ ነገሮች እንሰራለን ማለት ነው። ወጣት ሰዎች ብዙ ስራ እየሰሩ ነው። አሁን ሀገር ላይ ኢኖቬቲቭ መሆን ሪስፖንድ ማድረግ፣ ልብስ መሰብሰብ፣ ብር መሰብሰብ፣ ምግብ መስጠት። እኛ ግን እዛ ላይ ስለሌለ ምንድነው ማድረግ የምንችለው? አንድ ኢንፎርሜሽን በማቀበል ሁለተኛ ፋንድሬዝ ከተደረገ ያንን ብር ወደ እነሱ ለማድረግ ወይ ደግሞ ዲዛይን ለማስተካከል ሪፖርት ለማድረግ አይቲ ማለት በቃ ፕሮፌሽናሎችን ኒድ ካስፈለገ በዛ የተለያየ ሪስፖንድ ለማድረግ እየሞከርን ነው ማለት ነው። በዚህ ዓለም አቀፍ በሆነውና በጎ ፈቃደኛ ባለሙያዎች በተሰበሰቡበት ቡድን ውስጥ ኮቪድ 19ን ለመከላከል ጠቃሚ መረጃዎችን ማሰናዳትና መለዋወጥ ብቻ ሳይሆን ኢትዮጵያ ውስጥም በተግባር የሚሰሩ ነገሮች አሉ ትላለች ሩት። የበጎ ፍቃድ ስሯ ግን በኢሲአርቲ ቡድን አልተወሰነም። ለዚህኛ በኢሲአርቲ ግሩፕም በጣም ብዙ ደግሞ ኤንጂዎች አሉ እየሰሩ ያሉ ማለት ኤንጂዎችም ወጣቶችም ተደራጅተም ሳይደራጁ አገራቸውን ለመደገፍ ብዙ ስራ እየተሰራ ነው። እና የእኛም ግሩፕ እንደዚሁ ምንድን ነው እነዚህ የሚያስፈልጉትን እቃዎች፣ ምግብ ሊሆን ይችላል፣ ውሃ ሊሆን ይችላል፣ ሳሙና ሊሆን ይችላል፣ ማስክ ሊሆን ይችላል፣ የሚያስፈልገውን ነገር እያየን መንግስትን ለመርዳት በምን መንግስት ብዙ ስራ ስላለው እኛ ደግሞ በጎን በኩል የሚያስፈልጉትን ማህበረሰቦች እያየን እነዚህ ማህበረሰቦች ይረዱስ ብለን ያው እንነጋገራለን ማለት ነው። በምን ሁሉም ጋራ እንዲዳረስ ስለሚፈለግ ተነጋግረን ኦኬ እነዚህን እንርዷቸው እንዲሉን ማለት ነው። ያው ዳይሬክሽን እንዲሰጠንም እኛም ደግሞ አይደንቲፋይ ያደረግ ናቸው። ምሳሌ ተማሪዎች ከሆኑ ትምህርት ላይ የሌሉ ልጆች ከሆኑ ወይም ደግሞ በቀበሌ ህብረተሰብ ሊሆን ይችላል በምንችለው ማለት ያው ወጣቶች ተሰባስበው ነው እየሞከሩ ያሉት። የሚቻለንም እናደርግ ነው። እና እኔም ለወጣቶች የምለው አሁን ጊዜው አብረን ተባብረን መስራት ነው። መንግስት ስራ ሳይሆን እኛ ምን እናድርገን? አካባቢያችንን ማጽዳት እንችላለን፣ አካባቢያችንን መርዳት እንችላለን። የተጎዱ ሰዎች ሽማግሌዎች ካሉ እንዴት ነው የምንረዳቸው? ወጥተው እንዳይታመሙ ማለት ነው። ህጻናቶች ካሉ እንዴት ነው የምንጠብቃቸው? እናስተምራቸው ወይ ብዙ ነገር ማየት ይቻላል። ብር የማያስፈልጋቸው ብዙ ስራዎች አሉ። አንደኛው ጠላታችን በሽታውን መከላከል ነው፣ ግን ደግሞ ከዛ ጋር አብሮ የሚመጡትን ችግሮች ደግሞ መወጣት አለብን። ማን ነው የሚጎዳው ማየት አለብን። ማስተዋል ያስፈልጋል። አስተውሎ ደግሞ ወደ ሶሉሽን አሁን በጣም ብዙ ነገሮች እየተሰሩ ስለሆነ ኢትዮጵያ ላይ ምሳሌ ቬንትሌተር እየሰሩ ነው እየሞከሩ ነው። ኢኖቬሽን በጣም ብዙ አለ። አሁን ሐኪሞቹን ወይም ነርሶቹን ወይም ፋርማሲቶች የሚጠብቅ ማስክ የሚሰራ ብዙ ሰው አለ። ፌስ ሺልድ የምንለው ላይ የፊት የሚከላከል ቴክኒካል ስኩሎች ልብሱን፣ ጋውኑን ምናምን እየሰሩ ነው። ስለዚህ ሁሉም ሰው አንድ ላይ ተሰባስበን ትልቅ ቦታ መድረስ እንችላለን። እንግዲህ ሩት፣ በስራ የሚሆን በትምህርት የሚሆን የተለያየ እድል አግኝተው በውጭ ሀገር የሚኖሩ ኢትዮጵያውያን ወጣቶች አሉ። እነሱ ምን ሊያደርጉ ይችላሉ ትያለሽ? በስራ ላይ ያሉ ወጣቶችን ምንድን ነው መስሪያ ቤታቸው የሚያደርገው? ማለት እቃ ካለ ለምሳሌ መንግስት የሚፈልገውን ስለዚህ የሕክምና እቃዎች ሊሆኑ ይችላሉ። እነዚህ ፒፒኢ እንደዚህ እንደ ማስክ፣ የተለያዩ ነገሮች የሚያስፈልጉትን አገሪቷ እንፈልጋለን ብለው ያሰቡትን እቃዎች ካሉ አንደኛው ፋሲሊቴት ማድረግ ይቻላል ማለት ነው። እኛ እዛ ውስጥ ሆነን መርዳት እንችላለን። አሁን እኔ እና ጓደኛዬ እንደሱ እያደረገን ነው ቀጥታ እንዲገዙ ወይም ደግሞ ዳይሬክት እያደረግናቸው ይሄ ካምፓኒ ጥሩ ነው ኳሊቲ ነው ኮንታክት አለን እያለን ማለት ነው። እና አሁን ፋሲሊቴት እያደረግን ለምሳሌ አሁን አንድ ድርጅት እየወሰደ ነው ማለት ነው። እንደሱ ማድረግ ይቻላል ወይ ደግሞ ፕሮፖዛል አይተው ለምሳሌ ብዙ የኮቪድ ሪስፖንስ የሚባል አለ። ሁሉም ካምፓኒዎች እንደ ፈንድ ነገር ያወጡት እና ለኢትዮጵያ ይጠቅማል ብላችሁ ካሰባችሁ እሱን ማድረግ ይቻላል ማለት ነው። አፕላይ ማድረግ ተማሪዎችም ከሆኑ ከስራ ውጭ ደግሞ ያሉትም ተሰባስበው፣ አሁን በኤምበሲ አካባቢ ብዙ ጥሪዎች አሉ። ያንን ጥሪ በብርም ሊሆን ይችላል፣ በትምህርታቸው ሊሆን ይችላል፣ በእውቀታቸው ማለት ነው። ለምን አሁን በቃ እንዳልኩት የሁላችንም ስራ ነው። ስለዚህ ውጭ ነኝ እና ያገባኝም ማለት አይቻልም። ስለዚህ አገራችን መጥቀም ስላለብን ድረስ ሁላችንም ተባብረን ነው የሚሰራው ማለት ነው። እንግዲህ አንቺ አሁን ያልሽው የዚህ የበጎ ፈቃደኞች ስብስብ ውስጥ ስላለች ወይም ደግሞ ከዚህ በፊትም ከሌሎች መስሪያ ቤቶች ጋር ሰርተች ስለምታውቂ መንገዶችን ታውቂያቸዋለች እንዴት አድርገሽ መርዳት እንደምትጂ። ግን በአሁኑ ሰዓት አንድ ውጭ ያለው ወጣት ምናልባትም ለመርዳት የሚፈልግ ካለ ግራ ይገባ ይሆናል። ማጋ ነው ለመሆኑ የመጀመሪያ ኮንታክት የሚሆነው? እንዴት አድርጌ ነው ገንዘብ የሚሆን እውቀት የመለገስ የምችለው ሊሉ ይችላሉና፣ የት መሄድ አለባቸው ትያለች። እነዚህ ለመርዳት የሚፈልጉ በጎ ፈቃደኛ ወጣት ዲያስፖራዎች አንድ ሁለት ሶስት መንገድ ያለ ይመስለኛል። አንደኛው መንገድ ኤምባሲያቸው ጋር መሄድን መጠየቅ ይችላሉ፣ መጀመሪያ ማለት ነው። ቀላሉ እሱ ስለሆነ ቀጥለው ደግሞ በተለያየ ሀገሮች እንደዚህ የኢትዮጵያን ኮሚኒቲዎች አሉ። ስለዚህ እነዛን ኮሚኒቲ ለመፈለግ ጉግል ቢያደርጉት ሊያገኙ ይችላሉ ማለት ነው። ሶስተኛ ደግሞ ምናልባት ያ ወጣት እኛ ጋር ኢሲአርቲ ግሩፕን መግባት ይችላል። እንዳልኩት ዌብሳይታችን የኢትዮጵያን ኮቪድ ሪስፖንስ ቲም ነው። እዛ ላይ ገብቶ ስላክ ነው ኦንላይን ስለሆነ አያስቸግራቸውም ማለት ነው። አራተኛ ደግሞ ኢትዮጵያ ላይ ያሉትን ወጣቶች የሚሰሩ ወጣቶች ብዙ አሁን ፌስቡክ ላይ ይታያል፣ ሶሻል ሚዲያ ላይ ይታያል። ጓደኛ ሊኖራቸው ይችላል፣ ዘመድ ሊኖራቸው ይችላል እና ምን እየተሰራ ነው ብለው ቢጠይቁ ማህበረሰቡ ጋር የሚሰራውን ነገር ማወቅ ዋናው ፍላጎት ይመስለኛል። ይ ነው፣ ከፈለግሹ ታገኘዋለሽ። የምንረዳበት ምክንያት የሀገራችንን ሁኔታ አሳስቦን ነው አይደለ? ስለዚህ የሀገራዊ ግዴታችንን ወይም ሲቪክ ዲዩቲ የምንለውን ነገር ማከናወን አለብን። ለዚህ ለዚህ ለኮሮና በሽታ ብቻ ሳይሆን በጣም ብዙ ነገር አብረን መስራት እንችላለን እና እኔ ብሰራ እችን ነገር አንድ ነገር ትሆናለች ብለን የምናምናትን ነገር ብንሰራ ተባብረን ብዙ ቦታ እንደርሳለን ብዬ አምናለሁ። ትላለች። ኮሮናን በሚመለከት ብቻ ሳይሆን በሌሎች ጉዳዮች ላይም በበጎ ፈቃደኝነት እየሰራች የምትገኘው የዛሬው የወጣቶች ዓለም እንግዳችን ፋርማሲስት ሩት ድረስልኝ ደነቀ። ሩት ስለ ሙያዋ ጸባይና በተለያዩ የውጭ ድርጅቶች ስትሰራ ስለነበራት ተሞክሯ ስላካፈለችንም እናመሰግናለን። የእሷንም ይሁን ከዚህ ቀደም በዚህ ወጣቶች ዓለም ክፍለ ጊዜ የተላለፉ ዝግጅቶችን ድረገጻችን ላይ ታገኟቸዋላችሁ። ለዝግጅቱ ልደት አበበ ነኝ። ጤና ይስጥልኝ።